የዜና መጽሔት አድማጮች፣ ቀደም ሲል እንደ ገለጥ ነው፣ በዛሬው የዜና መጽሔት ትንታኔያችን አምስት ጉዳዮችን ነው የምናስደምጣችሁ። ወደ ቀዳሚው ተሻግረናል። የፕሪቶሪያው ስምምነት ተግባራዊ እንዲደረግ አደራዳሪ አካላት ግፊት እንዲያደርጉ ሲል ከህጋዊ የፖለቲካ ፓርቲነት የተሰረዘው ህዝባዊ ወያኔ ሓርነት ትግራይ በምህፃሩ ህወሓት ጥሪ አቀረበም። ፓርቲው ከምርጫው በፊት ህጋዊ ሰውነቱ መመለስ እንዳለበትም አመልክቷል። ፀሐይ ጫኔ የፓርቲው ምክትል መሪ አነጋግራ ተከታዩን ዘገባ አጠናቅራለች። በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው የህዝባዊ ወያነ ሓርነት ትግራይ ቃል አቀባይ አቶ ሚካኤል አስገዶም ለዶይቼ ቬለ እንደገለጹት ህወሓት በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው በህገወጥ መንገድ ነው። ህወሓት በፕሪቶሪያው የሰላም ስምምነት ከፌዴራል መንግስቱ ጋር አብሮ የፈረመ ፓርቲ ነው ያሉት ቃል አቀባዩ የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲውን ከህጋዊ የፖለቲካ ፓርቲነት የሰረዘው በህገወጥ መንገድ ነበረ ሲሉ ማስታወሷል። ውሳኔው ስምምነቱን በመጣስ የተደረገና በፖለቲካዊ አካሄድ አላግባብ የተሰራ ነው በማለትም ተችተዋል። እናም ከመጪው ምርጫ በፊት ህጋዊ ሰውነቱ መመለስ እንዳለበት ተናግረዋል። ምርጫው የመጣ መሆኑ ይታወቃል። ግን ከምርጫው ከመምጣቱ በፊት ካላግባብ የተሰረዘውን ህጋዊነት የትል ህጋዊነት መመለስ አለበት የሚል ነው ምክንያቱ። ካላግባብ ነው ህጋዊነት የተቀማው። ህጋዊ መሰረትም የለውም፣ ህገ መንግስታዊ መሰረትም የለውም። ተደራድረን በእኩል ተስማምተን ሁለታችንም እንደ ሀገርም በፌደራል መንግስትም በኩል በትግራይ መንግስትም በኩል ያለውን ችግር አብረን ተደራደር እንድንፈታ ነው የተደራደር ነው። ስለዚህ ምክንያት በሌለበት ህጋዊነት መሰረት ትክክል ስላልሆነ ምርጫውን ከመምጣቱ በፊት ከመድረሱ በፊት ወደ የፕሪቶሪያው ሰውነት ተመልሰን የህጋዊነቱን እንዲመለስ መሰራት አለበት ነው ያስቀመጠው። ከህዳር ስምንት ቀን እስከ አስራ ሶስት ሁለት ሺ አስራ ስምንት ዓመተ ምረት የማዕከላዊ ኮሚቴ ስብሰባ ፓርቲው ማካሄዱን የገለጹት አቶ ሚካኤል ህጋዊ ሰውነቱ እንዲመለስና የፕሪቶሪያውን የሰላም ወል ተግባራዊ እንዲሆን ውሉን አቋረጠ ካሉት የፌዴራል መንግስት ጋር ድርድር ማድረግ ቀጣይ የፓርቲው እርምጃ መሆኑን አመልክተዋል። ከዚህ ባሻገር በስምምነቱ አደራዳሪ የነበሩ አካላት ስምምነቱን ዳር እንዲያደርሱትም ጥሪ አቅርበዋል። የፕሪቶሪያው ስምምነት ተባብረን መፈጸም ያለብን ሁላችን ማክበር ነው ያለብን ብለን እስከ መጨረሻው ምዕራፍ የበኩላችን ጥረት እያደረግን ያለ ነው። ከዚህ በዚህ በኩል አንደኛው በዚህ ነው እየሄድን ያለ ነው። በሌላ በኩል ደግሞ አደራዳሪዎቹ የዓለም ማህበረሰብ አፍሪካ ህብረትም፣ አውሮፓ ህብረትም የጀመሩትን የማደራደር ስራ እስከ መጨረሻው እንዲያደርሱት በድርድሩ እና በፈረምነው ስምምነት መሰረት እንዲዳኙን ጥያቄዎች እያቀረብን ያለ ነው። ኃላፊነታቸው እንዲወጡ ጥሪ አድርገናል። ኃላፊነታቸው ይወጣሉ ብለን ደግሞ ተስፋ እናደርጋለን። በሌላ በኩል ህዋት የሚጠበቅበትን አላደረገም በሚል በምርጫ ቦርድ ህጋዊ ሰውነቱ ከመሻሩ ባሻገር ከኤርትራ መንግስት ጋር ይሰራል በሚል በተደጋጋሚ መተቸቱን በመጥቀስ ዶቼ ቬለ አቀረበላቸው ጥያቄ በዚህ ዓመት በኤርትራና በትግራይ ድንበር አካባቢ ያለው የህዝብ ለህዝብ ግንኙነት እየተሻሻለ መምጣቱን ገልጸው ከኤርትራ መንግስት ጋር አለ የሚባለው ግንኙነት ግን አሉባልታ ነው ሲሉ አጣጥለውታል። ለውቷል አሉባልታ ነው፣ በተደጋጋሚ መግለጫ ሰጥተንበታል። በዚህ ዓመት የህዝብ ለህዝብ ግንኙነት በተሻሻለበት ሁኔታ ነው ያለው። በቦርደር አካባቢ ያለውን ህዝብ እየተገናኘ እየተወያየ እየተጠያየቀ ነው ያለው። እሱን አንቃወምም፣ እንደግፈዋለን። ምክንያቱም ከመነሻ ዓላማችንም በህዝብ ላይ ያለንና አስተያየት ከህዝቦች ጋር ያለንን ግንኙነት በተጠናከረ መልኩ ከሁሉም ህዝቦች፣ ከኤርትራም ህዝብ ይሁን፣ ከሱዳንም ህዝብ ይሁን፣ ከአማራም ህዝብ፣ ከአፋርም ይሁን ከሁሉም ብሄር ብሄረሰቦች የህዝብ ለህዝብ ግንኙነቱ እንዲጠናከር እንፈልጋለን። በዚህ ላይ ያለንን አቋም ጽኑ ነው። ከዚህ አልፎ ግን ከኤርትራ መንግስት ይሁን ከሻዕቢያ ጋር ተገናኝተን ያደረግነው ውይይትም የለም ያደረግነው ስምምነትም የለም። በተደጋጋሚ የሚነሳ ነጡ ነው የሆነ ያለው። ይሁንና በተደጋጋሚ መግለጫ እየሰጠንበት ነው። ስለዚህ መስተካከል ያለበት በፌዴራል መንግስት በኩል ያለው ጥርጣሬና አልቧልታ ነው። እኛ እንደ አልቧልታ ነው ቆጥረን እየተታገልን ያለ ነው ማለት የኢትዮጵያ ምርጫ ቦርድ ህወሓት ጉባኤ መጥራትን ጨምሮ ለህጋዊ ፓርቲነት ማሟላት የሚገባውን መስፈርቶች አላሟላም በሚል ከግንቦት አምስት ቀን 2017 ዓመተ ምሕረት ጀምሮ ከፖለቲካ ፓርቲነት መሰረዙ ይታወሳል። ምርጫ ቦርድ ቀደም ሲልም ሕወሓት ኃይልን መሰረት ባደረገ የአመጽ ተግባር ላይ መሳተፉን አረጋግጫለሁ በሚል በ2013 ዓመተ ምሕረት ሰርዞት የነበረ ሲሆን በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆም ነበር። ቆይቶ ግን ፍረጃው ተነስቶለት በድጋሚ በልዩ ሁኔታ መመዝገቡ ይታወቃል። ፀሐይ ጫኔ። ኢትዮ ቴሌኮም ባለፈው ዓመት ገቢው 145 ቢሊዮን ብር መድረሱን አሳውቋል። የኩባንያው ገቢ ከቀደመው ዓመት በ62 በመቶ እድገት ቢያሳይም መንግሥት ተግባራዊ ያደረገው የውጭ ምንዛሪ ግብይት ሥርዓት ለውጥ ግን ትርፉ በከፍተኛ መጠን እንዲቀንስ አድርጎታል። እሸቴ በቀለ ተጨማሪ ዘግባለሁ። ኢትዮ ቴሌኮም ባለፈው ዓመት 148 ቢሊዮን ብር ገቢ ቢያገኝም የኩባንያው የተጣራ ተርፍ በ69.5 በመቶ መቀነሱን የሂሳብ ምርመራ አገልግሎት ኮርፖሬሽን የኦዲት ሪፖርት አሳይቷል። በኢትዮጵያ ካፒታል ገበያ አክሲዮኖቹን ለሽያጭ ያቀርባል ተብሎ የሚጠበቀው ኩባንያ እስከ ሰኔ 2016 ባለው አንድ ዓመት ያገኘው ገቢ 91.4 ቢሊዮን ብር ገደማ ነበር። የኩባንያው ገቢ ከቀደመው ዓመት በ62 በመቶ ቢጨምርም በሐምሌ 2016 ተግባራዊ የተደረገው የውጭ ምንዛሪ ሥርዓት ለውጥ በትርፍ ላይ ከፍተኛ ጫና አሳድሮበታል። በፋይናንስ መግለጫው መሠረት ኢትዮ ቴሌኮም እስከ ሰኔ 2017 ባለው በጀት ዓመት ያገኘው የተጣራ ትርፍ 5.8 ቢሊዮን ብር ነው። በቀደመው በጀት ዓመት ኩባንያው 19 ቢሊዮን ብር የተጣራ ትርፍ ነበረው። የኩባንያው ያልተጣራ ትርፍ ከ29.8 ቢሊዮን ብር ወደ 20.4 ቢሊዮን ብር በአንድ ዓመት ብቻ ዝቅ ብሏል። በሐምሌ 2016 ተግባራዊ የተደረገው የውጭ ምንዛሪ ስርዓት ለውጥ አትራፊ ከሚባሉ ድርጅቶች አንዱ የሆነውን ኢትዮ ቴሌኮም ለከፍተኛ ውጪ እንደዳረገ የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ይናገራሉ። የብር የመግዛት አቅምን በከፍተኛ መጠን ያዳከመው ለውጥ በኩባንያው የውጭ እዳና በውጭ ምንዛሪ የሚፈጸሙ የክፍያ ግዴታዎች ላይ ብርቱ ተጽዕኖ የሚያሳድር ነው። በሀምሳ ስምንት ብር ነበር የሚታየው በወቅቱ በነበረው ሁለት ሺ አስራ ስድስት ላይ ከስድስት ወር በኋላ ስርዓቱ ከተለወጠ በኋላ ክፈሉ ሲባል መቶ ብር ገብቷል። ከባንክ የሚገዙት በመቶ ብር ነው። ሳይወዱ በግድ አድሮ ብር እንደ ከሰራ ይመዘገባል። እዳው ደግሞ ካልተከፈለ ስንበል፣ ሪፖርቱ ሲዘጋጅ እንደገና በአዲስ ዋጋ መተመን መቻል አለባቸው። እዳቸውን ለምን የሚከፍሉ በዶላር ነው፣ በብር አይደለም የሚከፍሉት። የብር እዳ ቢሆን ችግር አይለብህም፣ በብር ነው የምትከፍለው የዶላር ዕዳ ስለሚሆን መቶ ሰላሳ አንድ ብር ገባ አይደለም ከሀምሳ ስምንት ብር ወደ መቶ ሰላሳ አንድ ብር ከፍ አድርገው ዕዳቸውን ሲገምጡ ልዩነቱን አምና ከገመቱበትና ዘንድሮ እንደ ከሳራ ይመዘግቡታል። ለዛ ነው በሁለቱ አመቶች መካከል የምታየው። የበፊቱ አመት በጣም ትንሽ ለውጥ ነው በአንድ አመት ውስጥ ያሳየ ውጭ ምንዛሪ ተመናችን። ስርዓቱ ከተለወጠ በኋላ ደግሞ ከእጥፍ በላይ የውጭ ምንዛሪ ተመኖ አድጓል። ስለዚህ ዕዳ በበዛ ቁጥር ኪሳራህም በጣም ከፍተኛ ነው የሚሆን ኢትዮ ቴሌኮም ለሁዋዌ ዜድ ቲኢ እና ኤሪክሰን የሚከፈል 298 ቢሊዮን ብር ዕዳ እንዳለበት በሰነዱ ሰፍሯል። የኩባንያው የተጣራ የውጭ ምንዛሪ ኪሳራ የምንዛሪ ስርዓት ለውጥ ከመደረጉ በፊት በነበረው በጀት ዓመት 3 ቢሊዮን ብር ገደማ ብቻ ነበር። የኢትዮጵያ መንግስት በዓለም አቀፉ የገንዘብ ድርጅት በሚደጎመው የኢኮኖሚ ማሻሻያ ምክንያት የውጭ ምንዛሪ ግብይት ስርዓት ለውጥ ያደረገው ሐምሌ 22 ቀን 2016 ነው። ለውጡ ከተደረገ በኋላ የመጀመሪያው በሆነው የኢትዮ ቴሌኮም ኦዲት ኩባንያው በአንድ ዓመት ውስጥ 42.6 ቢሊዮን ብር ገደማ የተጣራ የውጭ ምንዛሪ ኪሳራ ገጥሞታል። በሂሳብ ምርመራ አገልግሎት ኮርፖሬሽን የተዘጋጀው የፋይናንስ መግለጫ እንደሚለው የኢትዮ ቴሌኮም የውጭ ምንዛሪ ኪሳራ ካለፈው ዓመት ጋር ሲነጻጸር በ1825 ፐርሰንት ጨምሯል። የውጭ ምንዛሪ ግብይት ስርዓት ላይ የተደረገው ለውጥ ለከፍተኛ ወጪ የዳረገው ግን ኢትዮ ቴሌኮም ብቻ አይደለም። አሁንም ከፍተኛ ኪሳራ ሊዳረጉ የሚችሉት ንግድ ባንክና ብሔራዊ ባንክን መጥቀስ ይቻላል። የግል ባንኮችንም ነቅቷቸዋል። እየተጠቀሙም የግል ባንኮች አሉ። የከሰሩ ብቻ ሳይሆን በወቅቱ ስርዓቱ የሚለወጥበት ሰዓት በእጃቸው ላይ የውጭ ምንዛሬ የነበረ እዳ ሳይሆን ንብረት ብለው ፎሬን ከረንሲ እጃቸው ላይ የነበረው ከፍተኛ ትርፍ ያተረፉ የግል ባንኮችም አሉ። ጠንቃቃ ነበሩ። ለእዳም ደግሞ ለከፍተኛ ኪሳራ እየተዳረጉ ደግሞ ለከፍተኛ ስልህ እኮ ከፍተኛ ቀላል የሆነ ኪሳራ አይደለም። ፉድ ያከሰራቸው የግል ባንኮችም አለ። ሪፖርት በምናይበት ሰዓት የውጭ ምንዛሪ ስርዓት ላይ የተደረገው ለውጥ የኢትዮጵያ መንግስት እዳ በብር ሲሰላ ከፍተኛ ጭማሪ እንዲያሳይ ያደረገ ነው። ከዚህ በተጨማሪ መንግስት የውጭ ዳውን ለመክፈል የሚሰበስበውን የግብር መጠን እንዲጨምርም ያስገድዳል። ስርዓት ለውጡ ሲኖር ወደ ሀያ ዘጠኝ ቢሊዮን የውጭ ዳ ነበረበት። ወደ ሀያ ቢሊዮኑ አካባቢ የኢትዮጵያ መንግስት ዳ ነው። የኢትዮጵያ መንግስት ዳ በ ሀምሳ ሰባት ወር ሲባዘ የነበረው መቶ ሰላሳ ብር ሲገባ በቀላሉ መገመት ይቻላል። የኪሳራው መጠን የወረቀት ኪሳና ነው ብለህ ብቻ የምትተው አይደለም። ይሄ ዕዳ መከፈል አለበት። ስለዚህ የኢትዮጵያ መንግስት ከሆነ በኩል ማምጣት አለበት። ይህንን ትሪሊየን በአንድ ዕዳው ስለጨመረበት፣ ስለዚህ በከፍተኛ ሁኔታ ግብር መጨመር መቻል አለበት። ኪሳና ያምን ያው ዜጎች ይረከቡታል ማለት ነው። በኢትዮጵያ ብሔራዊ ባንክ አመልካች ዕለታዊ የምንዛሪ ተመን መሰረት በዛሬ ዕለት አንድ የአሜሪካ ዶላር በአንድ መቶ ሀምሳ ሶስት ብር ከዘጠና ሳንቲም ገደማ ይመነዘራል። በንግድ ባንክ 163 ብር ከ50 ሳንቲም የሚመነዘረው ዶላር በትዩ ገበያ ከ180 ብር በላይ ደርሷል። እሸት የበቀለ። የጊኒ ቢሳው ጦር ኃይል ጀነራል ሆርታንታናማን በጊዜያዊ ፕሬዝዳንትነት ቃለ መሐላ መፈጸማቸውን ዛሬ ባወጣው መግለጫ አሳውቋል። ትናንት መፈንቅለ መንግሥት ያደረጉት የጦር መኮንኖች ባወጡት መግለጫ የጊኒ ቢሳውን ፕሬዝዳንት ኡማሮ ሲሶኮ ኢምባሎን ከስልጣን ማውረዳቸውንና ስልጣኑንም መቆጣጠራቸውን አሳውቀው ነበር። ይሁንና የአፍሪቃ ሕብረት የታሰሩት ፕሬዝዳንቱ በአስቸኳይ እንዲፈቱ ሲል ጥሪ አስተላልፏል። ሂሩት መለሰ ቀጣዩን ዘገባ አጠናቅራለች። የጊኒ ቢሳዊ የጦር መኮንኖች የሀገሪቱን ፕሬዝዳንት ኡማሮ ሲሶኮ ኢምባሎን ከስልጣን አስወግደው የሀገሪቱን የመንግስትነት ስልጣን መቆጣጠራቸውን ያሳወቁት ትናንት በቴሌቪዥን በሰጡት መግለጫ ነበረ። ራሳቸውን ስርዓት አስከባሪ ከፍተኛ የጦር ሰራዊት እዝ ሲሉ የጠሩት እነዚሁ የጦር መኮንኖች በዚሁ መግለጫቸው የሀገሪቱን ፕሬዝዳንት ከስልጣን ለማውረድና ሌሎች እንቅስቃሴዎችን ለመገደብ ውሳኔዎችን ማሳለፋቸውንም አስታውቀዋል። ብሔራዊና ህዝባዊ ስርዓት መልሶ እንዲሰፍን የሚሰራው ከፍተኛ ወታደራዊ እዝ የጊኒ ቢሳው ሪፐብሊክ የመንግስት ስልጣን ተቆጣጥሯል። አላማው የሀገሪቱን ብሔራዊ ደህንነትና ማህበራዊ ሰላም ማስጠበቅ ነው። ከዚህ በተጨማሪም ለሀገሪቱ ሉዓላዊነትና ለጊኒ ቢሳው ድንበሮች ዋስትና እንሰጣለን፣ እንከላከላለንም። ከፍተኛ ወታደራዊ እዙ በሀገራችን የህዝብን ስርዓት ለማዳከም በሚጥሩ የአደንዛዥ ዕጽ አዘዋዋሪዎች ለሚደገፉ በሀገሪቱ ለሚገኙ የተለያዩ ፖለቲከኞች ሚስጥራዊ እቅድ ምላሽ እየሰጠ ነው። እዙ ትናንት በአስቸኳይ የሀገሪቱን ፕሬዝዳንት ለማውረድ የሪፐብሊኩን ተቋማት በሙሉ የመገናኛ ብዙሃንን እንቅስቃሴን ጨምሮ የምርጫ ሂደቱንም ለማገድ ለማገድና የሀገሪቱን የየብስ የባህርና ብሔራዊ የአየር ክልል ለመዝጋት መወሰኑንም ጨምሮ ገልጿል። የጦር ኃይል መኮንኖቹ ፕሬዚዳንቱን ከስልጣን ማውረዳቸውን እንዳሳወቁ ብዙም ሳይቆይ ነበረ። ፕሬዚዳንት ኢምባሎ ከስልጣን መወገዳቸውን ያረጋገጡት መፈንቅለ መንግስቱ የተካሄደው ምርጫ በተደረገ በሶስተኛው ቀን ማለትም የምርጫው ጊዜያዊ ውጤት ሊነገር ከታቀደበት ከአንድ ቀን በፊት መሆኑ ነው። ዋነኛዎቹ ተፎካካሪዎችም ፕሬዚዳንት ኢምባሎ እና በቅርቡ የፖለቲካውን መድረክ የተቀላቀሉት ተቀናቃኛቸው የ47 ዓመቱ ፌርናንዶ ዲያስ ነበሩ። በገለልተኛ ወገን አልተረጋገጠም እንጂ ፌርናንዶ ዲያስ ትናንት ከመሸ ምርጫውን ማሸነፋቸውን ተናግረዋል። የትናንቱን መፈንቅለ መንግስትም የሀገሪቱ ፕሬዝዳንት ሽንፈታቸውን ላለመቀበል የፈጠሩት መላ ነው ሲሉም ከሰዋል። መፈንቅለ መንግስቱንም የተፈበረከ ብለውታል። እኛ የተፈበረከ የመፈንቅለ መንግስት ሙከራ ሰለባዎች ነን። እኔ የምርጫው አሸናፊ ነኝ። ድሌን የሚያረጋግጡ የምርጫ ጣቢያዎች ሪፖርቶች አሉኝ። ምርጫውን አሸንፍ ያለው ፌርናንዶ ዲያስ አሸንፍ ያለው ቢሉም መፈንቅለ መንግስቱን ያካሄዱት የጦር መኮንኖች ዛሬ ጄኔራል ሆርታንታማን በጊዜያዊ ፕሬዝዳንትነት ቃለ መሐላ መፈጸማቸውን አስታውቀዋል። በመንግስታዊ ቴሌቪዥን እንደታየው ወታደራዊ ዩኒፎርም የለበሱት ንታ ሌሎች ወታደራዊ ባለስልጣናት በተገኙበትም ነው ቃለ መሐላ የፈጸሙት። ጦሩ ንታ ለአንድ ዓመት በስልጣን ላይ እንደሚቆዩ መናገሩን ራዲዮ ፍራንስ ኢንተርናሲዮናል ዘግቧል። የአፍሪካ ህብረት መፈንቅለ መንግስቱን ተቃውሞ ባወጣው መግለጫ የጊኒ ቢሳው ፕሬዝዳንትና ሌሎችም የታሰሩ ባለስልጣናት በአስቸኳይና ያለአንዳች ቅድመ ሁኔታ እንዲፈቱ ጥሪ አቅርቧል። የህብረቱ ሊቀመንበር መሐመድ አሊ ዩሱፍ በኤክስ ገጻቸው ባሰፈሩት መልእክት ህብረቱ መፈንቅለ መንግስቱን ማውገዙንም ጽፈዋል። የጊኒ ቢሳ ዋና ከተማ ቢሳው ዛሬ በአመዛኙ ጸጥታ ሰፍኖባታል። በጎዳናዎች ላይ ወታደሮች ሲዘዋወሩ ይታያል። ሌሊቱን የተጣለው ሰዓት እላፊ ዛሬ ቢነሳም በርካታ ነዋሪዎች ግን ከቤታቸው አልወጡም። መደብሮችና ባንኮችም እንደተዘጉ ነው። መፈንቅለ መንግስትና አፍሪካ ሂሩት መለሰም። ሱዳን የተባበሩት አረብ ኤሚሬት ለፈጥኖ ደራሽ ኃይል የምትሰጠውን ድጋፍ እንድታቆም ጠየቀች። ወታደራዊ የሱዳን መንግስት የተባበሩት አረብ ኤሚሬት በሱዳን የውስጥ ጉዳይ ጣልቃ መግባቷንና ለፈጥኖ ደራሹ ኃይል የጦር መሳሪያ ማቅረቧን እንድታቆም ተማጽኗል። የተባበሩት አረብ ኤሚሬት አማካይነት የተላኩ የአውሮጳ ሰራሽ ጦር መሳሪያዎች ሱዳን ውስጥ ጦርነቱን እያባባሱ ነው የሚሉ መረጃዎች እየወጡ ነው። የአውሮፓ ህብረት ምክር ቤት አባላት ይህን ለማስቆም ያለመ ውይይት እያደረጉ መሆኑ ተገልጿል። ሸዋ እየለገሰ ቀጣዩን ዘገባ አጠናቅራለች። የሱዳን ተፋላሚ ኃይላት ወደ ሰላምና ተኩስ አቁም እንዲመጡ ተደጋጋሚ ጥረቶች ተደርገዋል። ሁለቱ ወገኖች ግን አንዳቸው ሌላቸውን የግጭቱ አባባሽ አድርገው ከመክሰስ ባለፈ ተግባራዊ እርምጃ ሲወስዱ አልታዩም። የዩናይትድ ስቴትስ ፕሬዚደንት የሱዳንና የአረብ ጉዳዮች አማካሪ ማሳድ ብሎን ሰሞኑን ለሁለቱ ተፋላሚ ኃይላት ለላኩት የሰላም እቅድ አዎንታዊ ምላሽ እንዳላገኙ ተናግረዋል። ለተኩስ አቁሙ ጠንካራ መልክት ቢላክም እስካሁን የሱዳን መከላከያ ኃይልም ሆነ ፈጥኖ ደራሹ ጦር በይፋ አልተቀበሉትም። ትናንት የፈጥኖ ደራሹን የብቻ የተኩስ አቁም ወይም ከአጥፊ ድርጊቶች መቆጠብን የተመለከተ መግለጫ ተመልክተናል። ያን ተግባራዊ ማድረግ ብቻ ሳይሆን ሁለቱም ወገኖች ይፋዊ ቁርጠኝነትና ትብብር ተጨማሪ ህይወት የማያሳጣ ቅድመ ሁኔታ ፖለቲካም ሆነ ወታደራዊ አቋም ያልገባበት ሰብአዊነትን ማዕከል ያደረገ የአስቸኳይ ለማድረግ የተኩስ አቁም ሲያደርጉ እናያለን ብለን ተስፋ እናደርጋለን። እኛና ዓለም አቀፍ ተባባሪዎቻችን የተኩስ አቁሙን ለመደገፍ ሰብአዊ እርዳታ ለማቅረብም ዝግጁዎች ነን። የሱዳን ወታደራዊ ኃይል ለጦርነቱ መባባስ ለፈጥኖ ደራሹ ኃይል ድጋፍ በመስጠት የሚከሳት የተባበሩት አረብ ኤሜሬትስ በሁለቱ ወገኖች መካከል የተኩስ አቁም እንዲደረግ ብትጠይቅም ከዚህ ድርጊቷ ሳትታቀብ የምትለው ተአማኒነት የለውም ብሏል። የሱዳን የውጭ ጉዳይ ሚኒስትር ሙዋያ ኦትማን ካሊድ የተባበሩት አረብ ኤምሬት አሸባሪ ያሉትን ሚሊሻ መደገፏን ካላቆመች ለታሰበው የሰላም ግንባታም ሆነ መረጋጋት ተአማኒ አጋር መሆን አትችልም ነው ያሉት። ይህ በእንዲህ እንዳለም የአውሮፓ ሕብረት ፓርላማ ለአረብ ኤምሬትስ የጦር መሳሪያ መሸጥ እንዲቆም በሚለው ሀሳብ ላይ እየተከራከረ መሆኑ ተሰምቷል። ስትራስቡርግ ፈረንሳይ ላይ የተሰባሰቡት የህብረቱ ፓርላማ አባላት ከአውሮፓ ለተባበሩት አረብ ኤሜሬት የሚሸጠው የጦር መሳሪያ ወደ ሱዳን እየተላከ ጦርነቱን አባብሷል የሚለውን መነሻ በማድረግ እየተነጋገሩ ነው። የምክር ቤት አባላቱ የአውሮፓ ህብረት ከአረብ ኤሜሬት ጋር ያለውን የነፃ ንግድ ውል ሙሉ በሙሉ እንዲያቆም ነው የጠየቁት። አረብ ኤሜሬት ለፈጥኖ ደራሹ የሱዳን ኃይል አውሮፓ ሰራሽ የጦር መሳሪያ እያቀረበች ነው የሚል ክስ ቀርቦባታል። የተባለውን ብታስተባብልም ጉዳዩን የመረመሩ የተባበሩ መንግስታት ድርጅት ባለሙያዎችና ዓለም አቀፉ የመብት ተቆርቋሪ ተቋም አምነስቲ ኢንተርናሽናል ግን በየበኩላቸው ባወጧቸው ዘገባዎች ፈጥኖ ደራሹ ኃይል አውሮፓ ሰራሽ የጦር መሳሪያዎችን በአረብ ኤሜሬትስ በኩል እያገኘ እንደሆነ ይፋ አድርገዋል። ወደ ሱዳን የጦር መሳሪያ እንዳይገባ የተጣለውን ማዕቀብ ጥሷል የተባለውን እርምጃ የተቃወሙት የአውሮፓ ህብረት ምክር ቤት አባላት ታዲያ መሳሪያ አምራቹን ሀገር ጨምሮ ከአውሮፓ ወደ አረብ ኤሜሬትስ የጦር መሳሪያ እንዳይላክ መመሪያ እንዲወጣ ጠይቀዋል። ኔዘርላንዳዊቷ የአውሮፓ ፓርላማ አባል ሜሪትማ ይህንን ያብራራሉ። በአውሮፓ ፓርላማ የውሳኔ ሀሳብ እያዘጋጀን ነው። በዚህ ውሳኔም ለሱዳን ህዝብ ሰብአዊ እርዳታ መካተቱን እርግጠኛ መሆን እንፈልጋለን። ከዚህም ሌላ በምርመራ የተደረሰባቸውና የተመለከትነው ሱዳን ውስጥ ጦርነቱን ያባባሱ ነገሮች የተባበሩት አረቢ መሬት ማለት ነው እንዲቆም መደረግ አለበት። በተጨማሪም የአውሮፓ ህብረት ከአረቢ መሬት ጋር በማካሄድ ላይ ያለውን የንግድ ድርድርም እንዲቆም ጠይቀናል። የአውሮፓ ህብረት በትራምፕ መመሪያ ምክንያት ምክንያት ከአሜሪካ ጋር የንግድ ግንኙነቱን ለመቀጠል በመቸገሩ ከሌላ ሶስተኛ ወገን ጋር የንግድ ውል ለማድረግ እየሞከረ ነው። ከተባበሩት አረብ ኤሜሬት ጋር የሚደረገው የንግድ ድርድርም በያዝነው ጎርጎሮሳዊ ዓመት 2025 ማለቂያ ላይ እንደሚጠናቀቅ ይጠበቃል። ከህብረቱ ምክር ቤት አባላት ግን ይህ እንዲቋረጥ የሚጠይቁ ጥቂት አይደሉም። በሌላ በኩል የንግድ ትስስሩን እንዲሰፋ የሚፈልጉ የምክር ቤት አባላት ደግሞ የንግድ ድርድሩን በአረብ ኤሜሬት ላይ ጫና ለማሳደር መጠቀም ይቻላል ባይ ናቸው። ፈጥኖ ደራሹ ኃይል ሱዳን ውስጥ ጥቃት በመፈጸም እየተከሰሰ ነው። ቡድኑ ሰሞኑን ኤልፋሸር ውስጥ መጠነ ሰፊ አስገድዶ የመድፈር ጥቃትና ረሃብን እንደ የጦር መሳሪያ በመጠቀም ተከስሷል። ዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት አይሲሲ ድርጊቱ የጦር ወንጀል መሆኑን ለማጣራት ምርመራ እያደረገ ነው። ሱዳን ውስጥ በተባባሰው ውጊያ ምክንያት በሺዎች የሚቆጠሩ ወደ ሊቢያ መሰደዳቸው ውሎ አድሮ ወደ አውሮፓ የሚፈልሱትን ቁጥር ሊያበረክተው ይችላል የሚለውን ስጋትም የሚያነሱ የአውሮፓ ምክር ቤት አባላት አሉ። ሱዳን ውስጥ በሲቪሎች ላይ የሚደርሰውን ጥቃትና መፈናቀል ለማስቆም የሚሻለው ወደ ሀገሪቱ የሚገባውን የጦር መሳሪያ ማስቆም ነው የሚለው ሀሳብ የአውሮፓ ምክር ቤት አባላት ብቻ ሳይሆን የመብት ተሟጋች ተቋማትም ሆኗል። ሽዋዬ ለገሰ ወደ መጨረሻው የዜና መጽሔት ትንታኔያችን ተሻግረናል። ቃለ መጠይቅ ነው። በዩናይትድ ስቴትስ የምስጋና ቀን ወይንም ዕለተ አኮቴት ዋዜማ አንድ አፍጋናዊ ዋሽንግተን ከተማ ውስጥ በብሔራዊ ጥበቃ ዘብ ሁለት ወታደሮች ላይ ተኩስ ሩምታ ከፍቶ ጥቃት ማድረሱ ተዘግቧል። ስቱዲዮ ከመግባት ያስቀድሞ የአትላንታ ወኪላችን ታሪኩ ኃይሉን በስልክ አነጋግሬዋለሁ። ዩናይትድ ስቴትስ ዋሽንግተን ከተማ ውስጥ በነጩ ቤተመንግስት አቅራቢያ አንድ አፍጋናዊ ሁለት የብሔራዊ ዘብ አባላት ላይ ትናንት ተኩስ ከፍቶ በጽኑ ማቅሰሉ ተነግሯል። ጥቃቱን አደረሰ የተባለው ራማኑላ ላካናዋል በመባል የሚታወቅ የ29 ዓመት አፍጋናዊ መሆኑ ተገልጧል። ተጠርጣሪው አፍጋኒስታን ውስጥ ከአንዳር አቅራቢያ ሰፍረው ከነበሩ የዩናይትድ ስቴትስ የልዩ ኃይል ወታደሮች ጋር ተሰልፎ ለአስር ዓመታት ግድም ያገለገለ መሆኑም ተጠቅሷል። ጥቃት ካደረሰ በኋላ ተተኩሶበት በቁጥጥር ስር የዋለው ተጠርጣሪ ለዩናይትድ ስቴትስ ተባባሪ ለነበሩ አፍጋናውያን በተሰጠ ድል እንደ ጎርጎሬስ አቆጣጠር በ2021 ዩናይትድ ስቴትስ መግባቱም ተዘግቧል። ስለዚህ የተኩስ ርምታ በመክፈት ጥቃቱን ስላደረሰው ሰው ማንነት ሌላ ምን የሚታወቅ ነገር አለ? ለታሪኩ ያቀረብኩለት ቀዳሚ ጥያቄ ነው። እንዲህ በማብራራት ይጀምራል። ማንቲ እንግዲህ አንተ አብዛኛውን ነገር ጠቅሰዋል። አንተ ካልከው ውጭ ምናልባት ላነሳ የምችለው እንግዲህ አሜሪካ ለሀያ ዓመታት ያህል አፍጋኒስታን ውስጥ በነበረው ጦርነት ተሳታፊ በነበረችበት ወቅት ከሲአይኤ ማለትም የአሜሪካ የስለላ መስሪያ ቤት ሰራተኞች ጋር ይሰራ እንደነበር ነው። ይኸ የሀዘጠኝ አመት አፍጋኒስታናዊ ተገለጸው፣ እንደተባለው ከዛ በኋላ አሜሪካ በአሳዛኝ ሁኔታ እና ባልተደራጀ ቀውስ በተሞላበት ሁኔታ መውጣቷን ተከትሎ ወደዚህ ወደ አሜሪካ ለገቡ አፍጋኒስታውያን ልዩ ጥበቃ እንዲደረግላቸው የቀድሞ ፕሬዚደንት ጆሴፍ ባይደን በሰጡት እና ኦፕሬሽን ኦላይንስ ዌልካም በተባለ ፕሮግራም መሰረት ነው አሜሪካ ሲኖር የነበረው በአጋጣሚ ማንቴ እንደ አጋጣሚ ሆኑ፣ እኔም በዩኒቨርሲቲ ለማሟያ ስራ በሚል በወርልድ ሬፊጂ በሚባል መስሪያ ቤት ገብቼ ለአንድ አራት ወር ስራ በአብዛኛው ይሠራ የነበረው እነዚህ አፍጋኒስታኒያንን አሜሪካ ውስጥ መልሶ ለማደራጀት እና ኑሯቸውን እንዲመሰረቱ ነበር የሚሰራው። አጠቃላይ ዳታውን እንደምመለከተው ወደ አንድ መቶ ዘጠና ሺህ የሚቆጠሩ አፍጋኒስታናውያን በዚህ ፕሮግራም መሰረት እዚህ አሜሪካ ውስጥ አዲስ ኑሮ የሚቀይሱ ፕሮግራም ተዘርግቶላቸው ነበር እና እንግዲህ ተጠርጣሪውም አንዱ ነበር ማለት ነው። እንግዲህ ታሊባን በዩናይትድ ስቴትስ ድጋፍና ጥበቃ ሲደረግለት የነበረውን የአፍጋኒስታን መንግስት አስወግዶ አፍጋኒስታንን ሲቆጣጠር በርካታ የአሜሪካ ደጋፊዎች መገደላቸው፣ በሺዎች የሚቆጠሩ ደግሞ መሰደዳቸው ይታወቃል። ቁጥሩን አንተ ጠቅ ሳል ጥቃቱን ያደረሰው አፍጋናዊ የአሜሪካ ጦር ከአፍጋኒስታን በተተረማመሰ መልኩ ከወጣ በኋላ ዩናይትድ ስቴትስ የገባ መሆኑም ተገልጧል። ፕሬዚዳንት ዶናልድ ትራምፕ ጥቃቱን የሽብር ጥቃት ነው ያሉት። ስለ ጥቃቱ በዝርዝር የሚታወቅ ነገር አለ? አሁ እንግዲህ ቀደም ሲል እንደጠቀስከው ፕሬዚዳንት ትራምፕ ለምስጋና ወይም ለአኩቴት በዓል ዋሽንግተን ዲሲ አይገኝም። ወደ ፓልምፒች ፍሎሪዳ ወደሚገኘው ማራላጎ በመሄድ እዛ ነው የሚገኙት እና ከዛው በመሆን ለአሜሪካ ሕዝብ በበይነ መረብ አማካይነት ምሽቱ ንግግራቸውን ተከታትለናል። እንግዲህ ፕሬዚደንቱ በጣም ነው የተቆጡት በዚህ ንግግራቸው። እሳቸው በቀጥታ ጥቃቱን የሽብር ጥቃት ብለው ፈርጀውታል። እንዲሁም ሀገራችን ለከፍተኛ ብሔራዊ ደህንነት የተጋለጠችበት የሚያሳይ ጥቃት ነው በማለት በከፍተኛ ቁጣ ነው የገለጹት። አሜሪካ ያለ እነዚህ ሁለት ጉዳተኞች ለብሔራዊ ጥበቃ አባላት እና ቤተሰቦቻቸው ጸሎት እንዲያደርጉ ብዙ ዋጋ የከፈሉ እንደሆኑ ገልጸዋል። ፕሬዚደንት ትራምፕ እንደሚታወቀው እንደ ምክንያትም ወስደውታል ን ማለት ነው። ስደተኞች ላይ በጀመሩት ፖሊሲ ጠበቅ ያለ እርምጃ አጠናክረው እንደሚቀጥሉ እንዲሁም ይህንን ተጠርጣሪ እንስሳ በሚል ነው የገለጹት። ዋጋ እንዲከፍል ቆርጬ ተነስቻለሁ በማለት በከፍተኛ ቁጣ ተናግረዋል። እንግዲህ አንተ አሁን ጠቆም ወዳደረግከውም ነገርም እንመጣለን። ስደተኞችን የሚመለከት ማለት ነው ፕሬዚዳንት ዶናልድ ትራምፕ ከእርሳቸው በፊት በቀድሞ ፕሬዚዳንት የዩናይትድ ስቴትስ ማለት ነው ጆ ባይደን ዘመን አሜሪካ ውስጥ የገቡ አፍጋናውያን በአጠቃላይ የጥገኝነት ጥያቄያቸው ላልተወሰነ ጊዜ እንዲቋረጥ የሚል ትዕዛዝ አስተላልፏል። ፕሬዚዳንት ዶናልድ ትራምፕ አቋማቸው የሚታወቅ ነው በውጭ ዜጎች ላይ። ፓኪስታን ውስጥ የሚገኙ በአስር ሺዎች የሚቆጠሩ አፍጋናውያን እጣ ፈንታም እጅግ አጣብቂኝ ውስጥ መግባቱን የተጠቀሰው በአጠቃላይ በተለይ አፍጋናውያን ብሎም የሌሎች ሀገራት የጥገኝነት ጥያቄ ላይ ይህ የትናንቱ ጥቃት ምን ተጽዕኖ ይፈጥራል ተባለ። መልካም፣ እንግዲህ ጥቃቱን ተከትሎ ትራምፕ ድሮም ይታወቅ አላቋማቸው አሁን ጠንከር አድርገው እንደሚወስዱ ነው የተናገሩትና የሀገሪቱን የዜግነትና ስደተኞች አገልግሎት እንደገለጸው በሂደት ላይ የነበሩ የስደተኝነት ጥያቄዎችን በተለይ ከአፍጋን ተወላጆች የቀረቡለትን በሙሉ ማገዱን ያስታወቀው እንግዲህ ይህ እገዳ እስከ መቼ እንደሚቀጥል አልታወቀም። ሌላው ምንድን ነው? ጠቅላይ አጋቢ ሕግ ፖም ቢን በወንዲም መግለጫ ሰጥተው እየተከታተልኩ ነበር እና በአሸባሪው ላይ እስከ አሸባሪነት ክስ እንደሚመስረትበት ና ይሙት በቃ እንዲፈረድበት እንደሚጠይቁም ነው የተናገሩት። ዶናልድ ትራምፕን በተመለከተ እንግዲህ ከአፍጋኒስታናውያን ብቻ ሳይሆን በአጠቃላይ በጆ ባይደን ጊዜ የገቡ ስደተኞች ጉዳያቸው በደንብ ተመርምሮ የገቡ ስላልሆነ እንደገና ሪቪው ይደረግ ወይም ይመርመር የሚል አቋም አላቸው። ሌላው ቲፒኤስ የሚባል ፕሮግራም አለ። ኢትዮጵያውያንም ተጠቃሚ የሆኑበት የጊዜያዊ መቆያ ፕሮግራም ማለት ነው። እሱም እንዲያበቃ እየሰሩ እንደሆነ አስታውቀዋል። በቅርቡ የደቡብ ሱዳን እንዳበቃ እናውቃለን። እንግዲህ ወደፊት ደግሞ የኢትዮጵያ ና ሌሎች ሀገሮች ደግሞ ምን እንደሚሆን እጣው አልታወቅም። ግን ብዙ የህግ ባለሙያዎች እኔም ከዚህ ፕሮግራም ጋር በተያያዘ ያነጋገርኳቸው ስጋት አላቸው። አድማጮች አፍጋኒስታን ውስጥ ከአሜሪካ ወታደሮች ከልዩ ኃይል ጋር ተሰልፎ የነበረ አፍጋናዊ ዋሽንግተን ውስጥ የብሔራዊ ዘብ ሁለት ወታደሮች ላይ ትናንት በምስጋና ቀን ዋዜማ ስላደረሰው ጥቃት የአትላንታ ዘጋቢያችን ታሪኩ ኃይሉ የሰጠ ማብራሪያ ነበር። ታሪኩ በአድማጮች ስም ከልብ አመሰግናለሁ። እግዜር ስትልኝ እኔም አመሰግናለሁ። ማንቴ መልካም ምሽት። ዜና መጽሔት በዚሁ ተጠናቀቀ።